ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓ ም ዝግጅታችን ጀመረ። ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ስራዎች በተያያዥ ጉዳዮች ላይ አተኩሮ እንደሚንቀሳቀስ አስታውቋል። የተለያዩ ስትራቴጂ ዶክመንቶችን የምንሰራቸው አሉ፣ እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ላይ የሚለውን እንቀጥላለን። ያው አብዛኛው የእኛ ስራ ጋር የተገናኘው ምክክር፣ ከፖለቲካ ፓርቲዎች ጋር መነጋገር፣ ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የሚሰጠቱ ነገሮች ያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያለችው ነገሮች ግን መረጃ እየሰበሰበ እንቅስቃሴ እስከማየት እንቆያለን ማለት ነው። ያ በዋናነት የሚጎዳው ዋናው የምርጭ ሎጂስቲክስ ኦፕሬሽን ስራ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስን ነው የሰማችሁት። ን ክቡራትና ክቡራን እንደምናመሻችሁ፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ተቅንብሩ አብሮኛለ። በነገራችን ላይ ከመላ ባልደረቦቻችን ሰማንያ ከመቶ የሚሆኑት እየሰሩ ያሉት ከቤታቸው ነው። በዚህ ምሽት ዘግባዎችም የምትሰሟቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልን። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ በኮሮና ቫይረስ መጠቃታቸው የተረጋገጠ ሶስት ተጨማሪ ሰዎች መገኘታቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። የኋለኞቹን ሶስቱን ጨምሮ በአጠቃላይ 29 መድረሱ ነው አሃዙ። ሶስቱ ሰዎች አንዲቱ የ33 ዓመት ሴት ጅቡቲ፣ ብራዚል፣ ህንድና መጨረሻ ላይ ኮንጎ ብራዛቪል የጉዞ ታሪክ ያላት፣ ሁለተኛው የ26 ዓመት ወጣት ወንድ በስራ ባህሪው ከመንገደኞች ጋር ግንኙነት የነበረው መሆኑን ነው የጤና ኢንስቲትዩቱ መግለጫ ያመለከተው። ሶስተኛው የ32 ዓመት ሰው በበሽታው መጠቃቱ ከተረጋገጠ ሰው ጋር ግንኙነት የነበረው መሆኑን መግለጫው አትቷል። ሶስቱም በለይቶ ማቆያ ምርመራ ተደርጎላቸው በቫይረሱ መጠቃታቸው የተረጋገጠ መሆኑንና አሁንም በለይቶ ማቆያ ሕክምና እየተደረገላቸው መሆኑን ጨምሮ ገልጿል። ከነሱ ጋር ግንኙነቶች የነበራቸውን ሰዎች የመለየት ስራም እየተከናወነ መሆኑን የህብረተሰብ ጤና ኢንስቲትዩቱ አክሎ አስታውቋል። አያይዞም ህብረተሰቡ የቫይረሱን መከላከያ መንገዶችና ከመንግስት የሚተላለፉ መመሪያዎችን ትኩረት ሰጥቶ ተግባራዊ እንዲያደርግ አሳስቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮሮና ቫይረስ ስርጭትን ለመግታት ምዕመናን በቤታቸው ብቻ ጸሎታቸውን እንዲያደርጉና ወደ ቤተ ክርስቲያን ቅጽር ግቢ እንዳይሄዱ ውሳኔ አስተላልፋለች። ጽዮን ግርማ ዝርዝሩን ይዛለች። መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ምእመናኖች በሙሉ በቤታቸው ሆነው እንዲጸልዩ ውሳኔ ያሳለፈችው አስከፊውን የኮሮና ቫይረስ ስርጭትን ለመግታት ነው ብለዋል በመጀመሪያ ቅዳሴው አይቋረጥም ቅዳሴው አምስቱ ቀዳሴያን ልኡካን ብቻ በተወሰኑበት ቅዳሴ ይካሄዳል በአጠቃላይ አገልጋይ ካህናቶችም ሆነ ምእመናን በቤታቸው ሆነው እንዲጸልዩ በቤታቸው ሆነው እንዲያስቀድሱ ወደ ቤተክርስቲያን እንዳይመጡ ባሉበት ሁኔታ ቅዱስ ፓትርያርኩም በመንበረ ፓትሪያሪክ መኖሪያ ስፍራቸው በጸሎት ቤታቸው ላይ ሆነው ለሀገሪቷና ለመላ ዓለም ጸሎት እንዲያደርጉ ዝውውር እንዳያደርጉ ፓትሪያሪኩንም ጨምሮ ብፁዓን አበው ሊቃነ ጳጳሳትም በያሉበት በመንበረ ፓትሪያሪክም ያሉ በአጥቢያቸውም ያሉ በያሉበት ሆነው ጸሎት እንዲያደርጉ ውሳኔው በመላው ሀገሪቱ የሚገኙ ቤተክርስቲያኖችን የሚመለከት በመሆኑ ምዕመናኑም ተግባራዊ እንዲያደርጉ ቀሲስ ሰለሞን አሳስበዋል። አያይዘው ሲኖዶሱ ዛሬ ባስተላለፈው ውሳኔ የኮሮና ቫይረስ ወረርሽኝ በኢትዮጵያ እየተስፋፋ ከመጣ ለ ለቆይቶ ማቆያ የሚሆን ቦታ ስለሚያስፈልግ መንግስት የመንፈሳዊ ኮሌጁን እንዲረከባቸው እና የኢትዮጵያ ጤና ሚኒስቴር እንዲገለግልባቸው ተወስኗል ብለዋል በተጨማሪም መንግስት በሽታውን ለመከላከል ላቋቋመው ግብረ ኃይል ሶስት ሚሊዮን ብር ቤተ ክርስቲያኒቱ መለገሷን ቀሲ ሰለሞን ቶልቻ ገልጸዋል ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት በአራት የክልሉ ከተሞች ከዛሬ ጀምሮ ለ14 ቀናት የሚጸና የህዝብና የተሽከርካሪ እንቅስቃሴ እገዳ ጥለዋል አስቴን ምስጋናው ተከታዩን ዘገባ አድርሳናለች። የአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት የኮሮና ቫይረስ ተጠቂ ሰዎች ተገኙባቸው በተባሉ እና በዙሪያው ባሉ ከተሞች ላይ ከዛሬ ጀምሮ ለ14 ቀናት የሚቆይ ምንም አይነት እንቅስቃሴ እንዳይኖር እገዳ መጣሉን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ጌትነት ይርሳው ተናግረዋል። መጋቢት 23 2012 ዓ ም ከቀኑ ስድስት ሰዓት ጀምሮ በመላው አዲስ ቅዳም በአዲስ ቅዳም፣ እንዲሁም እንጂባራ፣ በቲሊሊ እና በባህር ዳር ከተማ ብቻ የሚተገበር ለአስራ አራት ቀናት የሚቆይ ማንኛውንም አይነት የተሽከርካሪም ሆነ የሕዝብ እንቅስቃሴ እንዳይደረግ የክልሉ ኮማንድ ፖስት ወስኗል። ይሁን እንጂ የሁኔታው አሳሳቢነት ከቀጠለ የተቀመጠው የጊዜ ገደብ እንደ አስፈላጊነቱ ታይቶ ሊራዘም ይችላል። እገዳው ቫይረሱን ለመከላከል የሚያግዙ ግባቶችን በሚያጓጉዙ በልዩ ሁኔታ የሚንቀሳቀሱ የደረቅና ፈሳሽ ጭነት ተሽከርካሪዎች እንዲሁም የውሃና ኤሌክትሪክ አገልግሎት ሰራተኞችን አይጨምርም፣ ያሉት አቶ ጌትነት የድንገተኛ አገልግሎት የሚሰጡና የወረርሽኙ በጎ ፈቃደኛ ወጣቶች መንቀሳቀስ እንደሚችሉ አስታውቀዋል። ዛሬ በባህር ዳር ከተማ በአንዳንድ ቦታዎች ተዘዋውሬ እንደተመለከትኩት በከተማው የበጎ ፈቃድ አገልግሎት ከሚሰጡ ወጣቶችና ከጸጥታ ኃይሉ ውጭ የሚንቀሳቀስ ነዋሪ የለም። ከተማው ጸጥ ረጭ ብሏል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት የኮሮና ቫይረስ በሽታ ስርጭትን ለመከላከልእና ለመቆጣጠር ይቻል ዘንድ በክልል ውስጥ በሚገኙ ማረሚያ ቤቶች ያሉ ከሺህ በላይ የሚሆኑ የህግ ታራሚዎችን በይቅርታ እንዲፈቱ ወስኗል። በይቅርታ የተፈቱት ከሰው መግደል ውጭ በሆኑ ወንጀሎች ተፈርዶባቸው በመታረም ላይ የሚገኙና በአመንክሮ የመፈቻ ጊዜያቸው እስከ አንድ ዓመት የቀራ መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋ ባህር ዳር። በኬንያ ዛሬ 22 ተጨማሪ የኮሮና ቫይረስ ተጠቂዎች መገኘታቸውን የሀገሪቱ መንግስት አስታውቋል። የኬንያ የጤና ጥበቃ ሚኒስቴር በትናንቱ መግለጫው በቫይረሱ የተጠቁ ዘጠኝ ሰዎች መገኘታቸውን መግለጹን አክሎ ዘጋቢያችን ገልሞ ዳዊት ከናይሮቢ ቀጣዩን ሪፖርት አድርሶናል። የኬንያ ጤና ሚኒስቴር ካቢኔ ሙታይ ካጉዌ የዛሬው ቁጥር ትልቁ መሆኑን ገልጸዋል። ሚስተር ካጉዌ ቫይረሱ ከተገኘባቸው 22ቱ ሰዎች 21ዱ በለይቶ ማቆያ ውስጥ የነበሩ ሰዎች ናቸው፣ ይህም መንግስት በሽታውን ለመቆጣጠር እያደረገ ያለው ጥረት ውጤት ነው ሲሉ አወድሰዋል። ካጉዌ በአገር አቀፍ ደረጃ በኮሮና መጠቃታቸው የታወቁ ሰዎች ቁጥር 81 እንደደረሰ ይፋ አድርገው ከዛሬዎቹ 22ቱ ሰዎች ሁለት የፓኪስታን ዜጎችና ሁለት ካሜሩኒያውያን እንዳሉባቸውም ገልጸዋል። የኬንያ ጤና ጥበቃ ሚኒስቴር የበሽታው ምልክት ያሳዩ እንዲሁም በቅርቡ ከውጭ ሀገር ወደ አገር የተመለሱ ሰዎች በለይቶ ማቆያ አስቀምጧቸው አሁንም ምርመራ በማድረግ ላይ ነው። ሚኒስቴሩ ትላንት እንዳስታወቀው ከእሁድ ምሽት እስከ ሰኞ ጠዋት በተደረገው ምርመራ ዘጠኝ ሰዎች በኮሮና ቫይረስ መያዛቸውን አረጋግጠዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታም ዛሬ በኬንያ የበሽታውን ሁኔታ ከሚከታተለው ግብረ ኃይል መሪዎች ጋር ምክክር አድርገዋል። የኬንያ ብሔራዊ ቤተ መንግስት አስተዳደር እንዳስታወቀው ፕሬዚዳንት ኬንያታ ለግብረ ኃይሉ ስለሚያስፈልጉ አቅርቦቶች በኬንያ ተግባራዊ የተደረገ ስላለው የእሳት ኃላፊ አዋጅ አፈጻጸም ላይና ሌሎች ጉዳዮች ላይ መክረዋል። ይህ በእንዲህ እንዳለ በጅቡቲና በየመን የሚገኙ የኢትዮጵያ ስደተኞች በኮሮና በሽታ መከሰት ምክንያት በችግር ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። በጅቡቲ የሚኖር አንድ ኢትዮጵያዊ የሀገሩ መንግስት ሰዎች ከቤታቸው እንዳይወጡ በማገዱ ከእጅ ወደ አፍ ኑሮ የሚኖሩ ኢትዮጵያውያን ስደተኞች በምግብ እጦት እየተቸገሩ መሆናቸውን ተናግረዋል። በየመን ለስምንት ዓመታት መኖሩን የተናገረ ሌላ ኢትዮጵያዊ በሰንዓ ጎዳና ይኖሩ የነበሩ በሺህ የሚቆጠሩ የኢትዮጵያ ፍልሰተኞች ኮሮና በዓለም አደጋ መሆኑ ከተነገረ ወዲህ በየመን ሚሊሻዎች ተወስደዋል ብለዋል። የአሜሪካ ድምፅ ስለ ጉዳዩ መልስ እንዲሰጥ በጅቡቲ ያለውን የኢትዮጵያ ኤምባሲን ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ወደፊት የኤምባሲውን መልስ እንዳገኘን የምናቀርብላቸው ይሆናል። ለአሜሪካ ድምፅ ገልሞ፣ ዳዊት ከናይሮቢ አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዓለም ዙሪያ በተጠናቀረ የወረሽኙ ይዞታ ዜና ዛሬ ስፔን የቫይረሱ ተጠቂዎች ቁጥር ከአንድ መቶ ሺህ መብለጡን ይፋ አድርጋለች። ሀገሪቱ ከዩናይትድ ስቴትስ እና ከጣሊያን ቀጥላ በወረሽኙ ስርጭት ክፉኛ የተጎዳች መሆኗ ይታወቃል። ለሕልፈት የተዳረጉት ዜጎቿ ቁጥርም ከዘጠኝ ሺህ ማለፉን አስታውቃለች። ይህ በዚህ እንዳለ የሳውዲ አረቢያ ባለስልጣናት ምዕመናን የመጪው ሐምሌ የሀጂ ጉዞ እቅዳቸውን ለጊዜው እንዲያዘገዩ እያሳሰቡ ናቸው። ሳውዲ አረቢያ ወደ መካና መዲና የሚደረጉ ጉዞዎችን መከልከሏ የሚታወስ ነው። የሀገሪቱ የሀጂና ኡምራ ጉዳዮች ሚኒስትር ሞሐመድ ቢን ጣሄር ባንተን በመንግስቱ በቴሌቪዥን በሰጡት መግለጫ ህዝቡ ሁኔታው እስኪለይለት እንዲጠብቅ ሲሉ አሳስበዋል። በዩናይትድ ስቴትስ ደግሞ አሜሪካውያን በኮሮና ቫይረስ ምክንያት ከአንድ መቶ ሺ እስከ ሁለት መቶ አርባ ሺህ ህዝብ ለህልፈት ሊዳረግ እንደሚችል አውቆ ይዘጋጅ ሲሉ ባለስልጣናት አሳስበዋል። ይህን አሀዝ ዝቅ ለማድረግ የተቻለውን ሁሉ ለማድረግ ህዝቡ በማህበራዊ ግንኙነቶች ርቀትን የመጠበቅ እርምጃዎችን ተግባራዊ ማድረግ እንዳለበትም አሳስበዋል። ለህልፈት የሚዳረጉት ሰዎች ቁጥር በተጠቀሰው ደረጃ እንደማይሆን ተስፋ አድርጋለሁ ያሉት የሀገሪቱ የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዲሬክተር ዶክተር አንቶኒ ፋውቺ፣ ቢሆንም ህዝቡ መዘጋጀት ይኖርበታል ነው ያሉት። የዋይት ሀውስ የኮሮና ቫይረስ ግብረ ሀይል እንዳለው የሚበዛውን የቫይረሱን ተጠቂዎች ህልፈት የሚታየው በቀጣዮቹ ሁለት እና ሶስት ሳምንታት ውስጥ ነው። ፕሬዝደንት ዶናልድ ትራምፕ ስታትስቲክሳዊ መረጃ ቀመሮችን መሰረት በማድረግ የሰዎች የማህበራዊ ርቀት መጠበቅ መመሪያዎችን ለቀጣይ 30 ቀናት መራዘም ይፋ ባደረጉበት ንግግራቸው ሀገራችን በታሪክ ገጥሟት በማያውቅ ደረጃ የከበደ ብሔራዊ ፈተና ተደቅኖባታል ብለዋል። የዓለም አቀፉን ወረርሽኝ ወቅታዊ ይዞታ በዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ወደ ቻይና ስንዞር የሀገሪቱ ብሔራዊ የጤና ኢንስቲትዩት የህመም ምልክት ያላሳዩ ከአንድ ሺ ሶስት መቶ በላይ የቫይረሱ ተጠቂዎች እንዳሉ ዛሬ ይፋ አድርጓል። ቻይና ምልክት ያላሳዩ ተጋላጮች ያሏት መሆኑን ስታስታውቅ ታዲያ ይሄ የመጀመሪያ ጊዜዋ ነው። አንድ ሺ ሶስት መቶ ስልሳ ሰባቱ ሰዎች በለይቶ ማቆያ ገብተው የህክምና ክትትል እየተደረገላቸው ነው ሲል የጤና ኢንስቲትዩቱ አስታውቋል። በቻይና ሄናን ክፍለ ግዛት ቫይረሱ የያዛቸው አንዲት ሴት የህመም ምልክት ካልታየባቸው ሶስት ሰዎች ጋር የተነካኩበት ሁኔታ ከተፈጠረ በኋላ የመሆኑ ወሬ ከተሰማ ወዲህ የብሔራዊ ጤና ኢንስቲትዩቱ መረጃውን ይፋ እንዲያደርግ ከህዝቡ በኩል ብርቱ ውትወታ ሲቀርብበት እንደነበረ አዣንስ ፍራንስ ፕሬስ ዘግቧል። በመጨረሻም የሴራሊዮን ጸረ ሙስና ኮሚሽን የሰራተኛ ጉዳይና የማኅበራዊ ደህንነት ሚኒስትሩን ጨምሮ አምስት ግለሰቦች ላይ ትናንት የሙስና ወንጀል ክስ መስርቷል። አልፋ ኦስማን ቲምቦና ሌሎቹ ተከሳሾች የህዝብ ሀብት ያለ አግባብ መጠቀምና ሴራ የማቀድን ጨምሮ በ15 የሙስና ወንጀሎች መከሰሳቸውን የተነገረው ሚኒስትር ታምቦ ባለፈው ዓመት የትምህርት ሚኒስትር ሳሉ ለተማሪዎች መመገቢያ መርሃ ግብር የተመደበ ሩዝ ላልተገባ ቦታ ለማዛወር ሲያሴሩ ተገኝተዋል ብሏቸዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳስበው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። አሳሳቢ ሆኖ ያገኘ ነው። አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም፣ ይህ አይነቱ እርምጃ ሕጋዊነቱና የሰዎች በነጻነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው። አሁን ባወጣነው መግለጫ ላይም እሱንም ጠቅሰናል። የኢትዮጵያ ሰብአዊ መብት ኮሚሽነር ዳንኤል በቀልን ነው የሰማችሁት። አነጋግረናቸዋል በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ተግባራትና በተያያዥ ጉዳዮች ላይ አተኩሮ እንደሚሰራ አስታውቋል። መጪውን ምርጫ በተመለከተ የመጨረሻ ውሳኔ የሚጠበቀው ከህዝብ ተወካዮች ምክር ቤት እንደሚሆን የቦርዱ የኮሚኒኬሽንስ አማካሪ ገልጸዋል። መለስካቸው አማሃ ተጨማሪ አለው። ኮቪድ-19 ባሳደረው ተጽዕኖ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ በዚያ ዓመት መጨረሻ ላይ ሊያካሄድ ለነበረው ጠቅላላ ምርጫ መርሃ ግብር ነድፎ የተለያዩ ተግባራት ሲያከናውን የቆየ ቢሆንም ካቀደው ግብር ሊደርስ እንደማይችል ተገንዝቦ ውሳኔ አስተላልፏል። ምንም ያህል ጥረት ቢያደርግም ከጥቂት ወራት ወዲህ ዓለምን በሙሉ ያሬድ የጀመረው ኮሮና ቫይረስ ያሳደረው ተጽዕኖ ቦርዱ የፈለገውን ሊያሳካ እንደማያስችለው በማስተዋልና ለጊዜውም ቢሆን የነደፈውን የ2012 የምርጫ የጊዜ ሰሌዳ ሰርዞ ፊቱን ወደማይታጎሉ ስራዎች አዙሯል። ቦርዱ ቀደም ሲል ከፓርቲዎች ጋር ባደረገው ውይይትና ምክክርም ይህ ጉዳይ በቅጡ ሊታሰብበት እንደሚገባ ተመልክቶ እንደነበረ ትናንት ይፋ ባደረገው መግለጫው ተወስቷል። ቪኦኤ ለቦርዱ የኮሚኒኬሽንስ አማካሪ ለወይዘሪት ሶሊያና ሽመልስ ቦርዱ ከእንግዲህ የሚያተኩርባቸው ተግባራት ምንድን ናቸው የሚል ጥያቄ አቅርቦላቸው ነበረ። ይህ እንግዲህ ያው መሰብሰብ የማይፈልጉትን አብዛኛዎቹምና እንቅስቃሴን ከቦታ ከአንድ ቦታ ወደ ሌላ ቦታ የሰውም ሆነ የእቃ እንቅስቃሴን የማይፈልጉትን ስራ ሂደቶች ነው የሚያካትተው። ከእነሱ መካከል የመጀመሪያውን ብንወስድ የፖለቲካ ፓርቲዎችን ያስተወጧቸውን ሰነዶች መገምገም ሰነዶችን ከምግሞ የትኛው በሚመለከተው በተጠየቀው መሰረት አሟልቷል፣ የትኛው ደግሞ አላሟላም ነው የሚለውን ማሳወቅ ነው። አንደኛው እሱ ነው። እሱ እንግዲህ ምንም እንቅስቃሴ የሆነ ከቦታ ቦታ እቃ ማንቀሳቀስ ደግሞ ሆነ እንቅስቃሴ ስለማይፈልግ መሰራት የሚችል ነው። ከዛ ውጭ የኢንፎርሜሽን ቴክኖሎጂ ጋር የተገናኙ ኢንፍራስትራክቸሮች መሰረተ ልማቶች አሉ። እንዲሁም ምርጫ ቢኖረን ባይኖር የሚሰራቸው የተለያዩ ዳታ ቤዞች ከምርጫ ጋር በተገናኘ ብናጠቀል የምናሰራቸው እና በሌት ላይ የነበሩ ዳርነች ይቀጥላሉ። የተለያዩ ስትራቴጂ ዶክመንቶችን የሚሰራቸዋሉ እነሱን እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ለሚለውን እንቀጥላለን ያ አብዛኛው ዜ የእኛ ስራ ላይ የተገናኘው ምክክር ከፖለቲካ ፓርቲዎች ጋር መነጋገር፣ ሌሎች ስልጠናዎችን መስጠት፣ በተለይ ደግሞ መልመላ ማከናወን የሚመሳሰሉ ነገሮች ያሱ ያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያሉት ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማየት ድረስ እንቆያለን ማለት ነው። ያው በዋናነት የሚጎዳው የዋናው የምርት ሎጂስቲክስ ኦፕሬሽን ስራ ነው። ካርጎ ላይ ያሉ እቃዎች ነሱ መንቀሳቀስ፣ መሆን መንካት አንችልም እቃ ፓክ ማስደረግም ሆነ ለፓክ ለሚያደርጉ ያደርጉ ሎጂስቲክስ ላይ ያለ የሚሰሩ ሰራተኞች ስልጠናም ሆነ ከዛ ቀጥሎ ደግሞ እሱ እንቅስቃሴ የሚያደርጉትን ነገር ማድረግ አንችልም እንጂ በቢሮ ደረጃቸው የሚሰሩትና በጽሁፍ ደረጃቸው የሚሰሩት ስራዎች የስራ መቀጠል እንችላለን ብለን ያስጠሉ እነዚህ እናንተ ማደርሱባቸው ግን፣ ያስመጣችኋቸው እቃዎች ደህንነት ምን ያህል አስተማማኝ ነው ብላችሁ ታስባላችሁ? ከዚህ በፊትም ቢሆን ፓክ ከመ- ማለት የእቃዎቹን ባንክ አድርጎ አስተባብሮ በተለያዩ ምርጫ ተመች ማድረግ ስራ ከመጀመራችን በፊት በከፍተኛ ሴኪሪቲ ባለው ቦታ ነው የተቀመጠው። ምርጫችን የነበረው ለዛ ነው። ካርጎ ሴኪሪቲ ሀገሪት ውስጥ ከፍተኛ የሆነ ጥበቃ ያለበት ቦታ ነው። ስለዚህ የጥበቃ በኩል የጥበቃም ሆነ የቦታው የተቀመጠበት ቦታ ደህንነት በጥበቃ ብቻ ሳይሆን በቦታው ጥሩነት፣ እቃዎች ያለመበላሽታቸው ለመሳሰሉት ነገር ብዙ ችግር የለብንም እና ስታንዳርዱን የጠበቀ ዌርሃውስ ውስጥ ነው ያለው። ስለዚህ እሱን መጀመሪያ መርጠን ያስቀምጥ ነው። በእርግጥ በኮቪድ እንደዚህ አፌክትድ ሆናል ብለን አናስታት ነበር፣ ግን እዛ ቦታ መጀመሪያ መርጠን ውስጥ ስናስቀምጥ የምርጫ እቃዎች ኔቲቭ ስለሆኑ ጥንቃቄ እንደሚፈልጉ በማስብ ነው ሳይሆኑ ስለዚህ በአቀማምጣቸው በኩል የደህንነትም ስጋት አያጋጥመንም እንደሌለን ስፈልስ ነገሮችን በሙሉ አያጋጥመንም ብለን ነው የምናስበው። በእነዚህ እቃዎች ላይ የጊዜው መራዘም ምንም ተጽዕኖ አይኖ አያሳድርም ህትመቶች ናቸው። ስለዚህ ምንም ተጽዕኖ አይኖራቸውም። ያው ህትመቶቹ በማንኛውም እንዲዞ መጠቀም ይቻላል። ከህትመቶቹ መቶዎቹ ውጭ ያሉ ደግሞ እቃዎች ለማጓጓዝ የሚረዱ የፕላስቲክ ቦክሶች፣ ሳጥኖች፣ ፊሎች፣ ማሸጊያዎች፣ የጽፈት መሳሪያዎች እና ለምርጫ አስፈጻሚዎች የሚያስፈልጉ አንድ ምርጫ ለማካሄድ የሚያስፈልጉ አንድ ምርጫ ጣቢያ የሚያስፈልገው ፓክ አንድ ላይ ሊሆን የሚችል ነው ስለዚህ እነዚህ ሁለት የሚበላሹ እቃዎች አደርገው ሊቆዩ ምን ችግር የለባቸውም ያ ወረቀቶች ቁሳቁሶች ስለሆኑ ያን ያህል አስቸጋሪ ያደርገው ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ምክክር አብዛኛዎቹ የችግሩን ግዝፈት ተመልክተው አማራጭ አፈጻጸም እንዲያዘጋጅ ምክር ሀሳብ አቅርበዋል ቦርዱ ሌሎች ደግሞ ይህንን የተቃወሙ አሉ ማለት ነው እና እነዚህ የፖለቲካ ድርጅቶች ምን አማራጭ አቀረቡ የእውነቱን ለመናገር የተቃወሙ የሉም፣ አልነበሩም ውይይቱ የነበረው ላይ በሁለት ዙር የሚያደረግ ነው። ከአርባ አምስት ፖለቲካ ፓርቲዎች ላይ ቀደም እንዳለው በአብዛኛው አማራጭ ያስፈልጋል እና ይሄ ያው በሀገር የመጣ ነገር ስለሆነ ምናልባት ተፈለገው መጠን ትራውን ማስኬድ የማይቻል ከሆነ ሌሎች አማራጮችን ቦርዱ ከሚመለከታቸው የመንግስት አካላት ከተነጋገረ ከዲቫይስ ማድረግ አለበት ነው ያሉት። ሌላ ከዚህ የተለየ ሀሳብ የነበረው ምናልባት ያንኛ ውይይቱን በጠራ ወቅት የመጀመሪያው ክልከላ በተደረገ ገና ስለነበረ የመጀመሪያውን አስራ አራት ቀን አይተነው ወዴት አቅጣጫ ሊሄድ ይችላል የሚለውን ነገር መገመት ይሻላል። አሁን ገና እኛ ገና መግባቱ ስለሆነ ወዴት አቅጣጫዎች ሊሄድ ይችላሉ የመስፋፋት ድ ያው ከዛ በኋላ ለከሱም በኋላ ከዛ በኋላ ከአስራ አራቱ ቀን ተጨማሪ እንዲያውም ጊዜ ለተጨማሪ አስራአራት ቀን በፌደራል መንግስቱን በኩል መጥቷል። ከዛም ደግሞ ክልሎችን በየራሳቸው ከተማዎቻቸውን የመዝጋት ትራንስፖርታቸውን፣ መዝጋት የእርጭቆ ጊዜዎች መጎጭ ድረስ ንገት ሄደዋልና በዛን ጊዜ የተነስተዋል አይቆይተንም የሚሆ የሚለው ሀሳብ ያው በዚህ ጊዜ አሁን ጊዜ ያለፈበት ነው ማለት ነው። ከመግለጫው መረዳት እንደሚቻለው ያው ስድስተኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ማካሄድ እንደማይቻል ቦርድ ወስኗል እና ከህዝብ ተወካዮች ምክር ቤት የሚፈለገው ወይም የሚጠበቀው ውሳኔ ምንድን ነው? እሱም እንግዲህ እኛ አይደለንም የምናቆራቸው የሕዝብ ተወካዮች ምክር ቤት ነው። ውሳኔዎች ካሉ ብለን ለተወካዮች ምክር ቤት ይህን መግለጫዎች ስንሰጥ የቦርዱን ውሳኔ እንዲሁም ደግሞ ያስደረገውን ጥናት የዳስሳ ጥናት አያይዘን ለተወካዮች ምክር ቤት ልከናል። ስለዚህ ተወካዮች ምክር ቤት የሚወስደውን እርምጃ እንግዲህ እኛ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ መገመት አልችልም። ቦርዱ በሚያጠራጥር ሁኔታ ይሄ ምርጫ በጊዜው እንደማይካሄድ ወስኗል። ስለዚህ አሁን የመጨረሻው ውሳኔ ከዛ ነው የሚጠበቀው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለተወካዮች ምክር ቤት ነው። እንግዲህ ከዚህ በኋላ ምክር ቤቱ በዚህ ውሳኔ ላይ ተመስርቶ የሚወስዳቸው ውሳኔዎች ካሉ ከምክር ቤቱ ነው የምንጠብቀው ማለት ነው። ህብረት ለአቶ አደም አሌለ እንደገለጹት ቦርዱ ምርጫው ለሌላ ጊዜ እንዲተላለፍ መወሰኑ መልካም ቢሆንም ያለው መንግስት ግን በሽግግር መንግስት መተካት እንዳለበት የፓርቲያቸው ፍላጎት መሆኑን አሳውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለኮሮና ቫይረስ የተጋለጡ ሰዎች የተነካኳቸውን ሰዎች ለማወቅ የሚያስችል መተግበሪያ ወይም አፕ ለጤና ሚኒስቴር መስጠቱን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ አስታውቋል። መተግበሪያው ሰዎቹ ከማን ጋር እንደተነካኩ ወይም እንደተገናኙ ከማሳወቅ በተጨማሪ የቫይረሱን መዛመት ለመከላከል የሚያግዙ ሌሎች አገልግሎቶችንም እንደሚሰጥ የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። ዳይሬክተሩን ያነጋግራቸው de Freu ተከታዩን ዘግቧል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምጽ እንዳብራሩት የዚህ መነሻ የሌሎች ሀገራት ተሞክሮ ነው። ኮሮና ቫይረስ ስርጭቱ ከጀመረ በኋላ በተለይ ወደ እኛ ሀገር በማየት ምን ማድረግ እንችላለን ነው፣ ሌሎች ሰዎች ሲሉ፣ ለምሳሌ ሌሎች ሀገሮች ሌሎች ሀገሮች ቴክኖሎጂዎችን ይጠቀማሉ፣ አፕሊኬሽኖችን ይጠቀማሉ፣ ቴክኖሎጂዎችን ይጠቀማሉ። ቻይና እና ሌሎች በተለየ ኤዥያ ሀገሮች በዚህ ብዙ ምርት አሳይተዋል እና የእነሱን ተሞክሮ ስንመለከት ከእኛ ሀገር ነባራዊ ሁኔታ አንጻር ቢያንስ ቢያንስ ቴክኖሎጂውን ሊጠቀም የሚችልና ቴክኖሎጂውን ማወቅና መረዳት መጠቀም የሚችለው ኃይል ይህንን እንዴት አድርጎ ሊጠቀም ይችላል? እኛስ ምን ማበርከት እንችላለን? በሚል መረጃስ እንዴት መሰብሰብ እንችላለን? እንዴት ይታወቃል? ሰዎች እንዴት እናውቃቸዋለን? እንዴት ይለያሉ? የሚለውን ነገር ከሌሎች ሀገሮች ተሞክሮ ወስደን ነው ወደዚህ ስራ የገባ ነው ማለት ነው። እኛ ሀገር ከታወቀ ጀምሮ ሰው ተገኘ ከተባለ ጊዜ ጀምሮ ማለት ነው። ያንን በአፕሊኬሽን ስንሰራ ነበር ማለት ነው። ዌብ ቤዝድ አፕሊኬሽን ነው፣ መረጃዎችን ይሰጣል። እንደገና ደግሞ ሌሎች ክትትሎችን ያደርጋል። ለምሳሌ አንድ ሰው ከተጠረጠረ እና ስልኩ ካለ ምናልባት ስማርትፎን የሚጠቀም ከሆነ አፕሊኬሽን አለ። እዛ ላይ የምናስቀምጠው ያንን መተግበሪያ እዛ ላይ የሚቀመጥ ሰውየው ፈቃደኛ ሆኖ መተግበሪያውን እንዲኖረው ካደረገ እንደገናም ደግሞ ስልኩንም በመጠቀም የት እንደነበረ ሰውየው የት እንደሄደ ከማን ጋር እንደተገናኘ ትሬስ የማድረግና መከታተያ፣ በተለይ ደግሞ ሰውየው ለምሳሌ ከተጠረጠረና በሽታው ቢገኝበት ከነማን ጋር ተገናኝቷል እነማን ጋር አብሮ ነበረ መቼ የሚለው ነገር በትክክል ሊነግረን ስለሚችል እንደዚህ አይነትና ሌሎች ተያያዥነት ያላቸውን አገልግሎቶች ሊሰጥ የሚችል ነው ቮለንቲር ሆኖ መዝጋብ የሚፈልግ ሰው ማድረግ የሚችል በበጎ ፈቃድ መሰማራት የሚፈልግ ሰው ካሉ የሚፈልጉ ካሉ በሀገር ውስጥም ከውጭም ማድረግ የሚፈልጉትን ነገር ሁሉ እዛ ፕላትፎርም ላይ ገብተው ተመዝግበው ራሳቸውን አሳውቀው መዘጋጀትና መለገስ ድጋፍ ማድረግ አጠቃላይ ያለውን ነባራዊ ሁኔታ መከታተል የሚችሉበትን ፕላትፎርም ነው ሰርተን ለጤና ጥበቃ ሚኒስቴር ያስረከብ ነው ማለት ነው። ለጤና ሚኒስቴር የተሰጠው መተግበሪያ ኮሮናን ለመዋጋት የሚደረገውን ጥረት የሚያግዙ ሌሎች መረጃዎችን ጭምር ያካተተ መሆኑንም ዶክተር ሹመቴ አስረድተዋል። አንዳንድ ችግሮች ቢኖሩ ለምሳሌ አስፈላጊ እንቅስቃሴዎች ቢኖር አንድ አንድ ሰው እዚህ ቦታ እንዲህ እንዲህ እንዲህ አይነት ነገሮች አሉ ብሎ ለፖሊስ ሁሉ መጠቆም ይችላል። አለው ፕላትፎርም፣ እዛ ላይ ለፖሊስ ማሳወቅ ይችላል። ለጤና ሚኒስቴር ወይም ለጤናው ሴክተር ማሳወቅ ይችላል። ራሱም ደግሞ ሰልፍ ዲክሌሪንግ ራሱም ማሳወቂያም ደግሞ ፕላትፎርም አለ። ለምሳሌ አንድ ሰው የሆነ ቦታ ተቀምጦ በስልክ መድረስ ባይችል፣ ወይም ደግሞ አንዳንድ ነገሮችን ዘምዝሮ መናገር ባይችል ኮኔክሽን ካለው እኔ እንዲህ አይነት ችግር አለብኝ እንደዚህ አይነት እርዳታ እፈልጋለሁኝ ብሎ ስለ ራሱ ጽፎ ያለሁበት ቦታ እዚህ እዚህ ቦታ ነው ብሎ ትሬስ ሊደረግ በሚችል መልክ ማሳወቅ ይችላል ይችላል። ይህም ከኮሮና ቫይረስ ጋር በተገናኘ ኮሮና ቫይረስ ጋር በተገናኘ ሌሎች ምንድን ነው ፕላትፎርሙ የሚያገለግለው መረጃዎችን ለማግኘት ለምሳሌ፣ ሆስፒታሎች የት ነው ያሉ በእኔ ቅርብ አካባቢ ሆስፒታሎች አሉ ወይ ብሎ ሆስፒታሎችን ማወቅ ይችላል። ፋርማሲዎችን ማወቅ ይችላል። ኳራንታይን ሴንተሮች የት የት ነው ያሉት ብሎ ለይቶ ማቆያ ለይቶ ማቆያዎች እና እነሱን ሁሉ ማወቅ የሚችልበት ነው። በማፕ ነው እሱ ሰው ያለበትን ቦታ ያውቃል። እዛ ጋር ሆኖ የት ቦታ በቅርበት ሆስፒታል አለ፣ የት ቦታ በቅርበት ለይቶ ማቆያ ቦታዎች አሉ፣ የት ቦታ በቅርበት ፋርማሲዎች አሉ የሚለው እና ሌላም ደግሞ ሰዎች እንዲያውቋቸው የጤናው ዘርፍ ሰዎች እንዲያውቋቸው የሚፈልጋቸው ሌሎች አገልግሎቶችን ከትራንስፖርት ጋር ነገር ሊሆን ይችላል፣ ከውሃ ጋር ሊሆን ይችላል፣ ከሌሎች ደግሞ ጽዳት ላይ ትኩረት ስለሚያደርግ የበሽታውን መከላከሉ ከጽዳት እቃዎች ጋር ተያዙ ሊሆን ይችላል ሌሎች ኪ የሆኑ ኢንፎርሜሽኖች እንዲካተቱ ለምሳሌ የጤናው ዘርፍ ከፈለገ እዛ ውስጥ የሚካተቱበት ተጨማሪ ቦታዎች አሉት ማለት ነው። ፕላትፎርሙ እነዚህን ሁሉ እያካተትን ምናልባት ውሎ አድሮ ንክኪ እንዳይኖር ሰዎች የማይገናኙበት ሁኔታ እንኳን ቢኖር ሰዎች በዚህ መልክ ኮሚኒኬት እያደረጉ የት ምን አለ ምን እየተካሄደ ነው የሚለውን ነገር እንዲያውቁ ሊያደርግ የሚያስችል ፕላትፎርም ነው ተሰርቶ ርክክብ የተደረገ። ስለዚህ አፕሊኬሽኑን ወይም መተግበሪያውን መጫን ይጠበቅበታል አንድ ሰውን እነዚህን አገልግሎቶች ቅድም የጠቀሷቸውን ለማግኘት? ዶክተር ሹመቴ ዌብቤት ነው ወይም በድረገጽ ስለሆነ ማንም ሰው ከሞባይሉም ሆነ ኮምፒውተሩ ላይ ሆኖ ሊያየውና ሊያገኘው ይችላል። አፕሊኬሽኑን መጫን አይጠበቅበትም። ድረገጹ ደብሊው ደብሊው ደብሊው ዶት ኢቲዊዝደም ጂኦቪ ኢቲ ህዝባር ኮቪድ ሃይፈን 19 አድርጎ በዌብሳይት ሊያገኘው ይችላል ማለት ነው። ማንም ሰው ሊጠቀምበት ይችላል ማለት ነው። ኦረዲ ክፍት ሆኗል፣ ተለቋል ማለት ነው። አገልግሎት መስጠት ጀምሯል ማለት ነው። በኢትዮጵያ ሰሞኑን በቫይረሱ እንደተያዙ ከተገለጹት ሰዎች ጋር ንክኪ ያላቸውን ግለሰቦች የማፈላለጉ ሂደት በተለያዩ የአገሪቱ አካባቢዎች እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። የድሬዳዋ አስተዳደር ኮሮና ቫይረስ የተገኘበትን ነዋሪና ባለቤቱን ለይቶ ወደ ሕክምና ጣቢያ አስገብቶ ክትትል እያደረገ መሆኑን አስታውቋል። ግለሰቡ በሚኖርበትና ሌሎችም ሰዎች ይበዙባቸዋል በሚባሉ መንገዶችም ላይ ነገ የጸረ ተሐዋስያን መድኃኒት ርጭት እንደሚካሄድ ተገልጿል። የደቡብ ወሎ ዞን ኮሮና ቫይረስ ወደ አካባቢው እንዳይገባ ለመከላከል ከገባም የተጠናከረ ሕክምና እና የመቆጣጠሪያ ስራ ለማከናወን ያስችለኛል ያላቸውን ውሳኔዎች ዛሬ አሳልፈዋል። ሰውን ሊያሰባስቡ የሚችሉ ማኅበራዊና ምጣኔ ሀብታዊ እንቅስቃሴዎች ከፊታችን እሁድ ጀምሮ ላልተወሰነ ጊዜ ክልክል መሆናቸውን አስታውቋል። በድንበር አካባቢ የሚኖሩ ዜጎችን ከኮሮና ቫይረስ ለመከላከል መንግስት ከጎረቤት ሀገሮች ጋር የሚያገናኙ ኬላዎችን ማጠናከር እንደሚገባው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የሉዓላዊነት እና ብሔራዊ ጥቅምን የማስከበር ጥያቄ በመሆኑ ፓርቲዎች ሁሉ በአንድነት እንደሚቆሙ አስታውቋል። መለስካቸውም ዝርዝሩን ይዟል። ምክር ቤቱ ትናንት በሰጠው መግለጫ እንዳስታወቀው በአሁኑ ወቅት በኢትዮጵያ ውስጥ ከመቼውም በተለየ ሁኔታ ከየትኛውም ከፋፋይ ፖለቲካዊ አጀንዳ በላይ አገራዊና የጋራ የሆኑ ጉዳዮች ጎልተው የወጡበት ጊዜ ነው ብሏል። ኢትዮጵያንም ሆነ ዓለምን ሁሉ ያስጨነቀው ኮቪድ-19 በፓርቲዎች መካከል ለሚፈጠሩ የአመለካከት ልዩነቶች ጊዜ ሰጥቶ ለመከራከርና ለመደራደር የሚመች እንዳልሆነም የምክር ቤቱ መግለጫ ፍንጭ ይሰጣል። ከዚህና ከመሳሰሉት ጉዳዮች ይልቅ በኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች ሁሉ የኮሮና ቫይረስን ወረርሽኝ ለመግታት በሚደረገው ትግል ውስጥ ኃላፊነት በተሞላው መንገድ ለሕዝብ በመጪው ጥቂት ጊዜ ላይ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለኮሮና ቫይረስ ሊጋለጡ እንደሚችሉ መገለጹ አዲስ አበባ አንዱ ከአጎራባች ሀገሮች ጋር የሚያገናኙ ኬላዎች ላይ መሆኑንም መግለጫው አመልክቷል። የምክር ቤቱ ሰብሳቢ አቶ ሙሳ አደም መግለጫውን በንባብ አሰምተው ነበረ። መንግስት በድንበር አካባቢ የሚኖሩትን ማህበረሰቦች በተለይ ደግሞ የአርብቶ አደር ማህበረሰብ ደህንነትን ለመጠበቅ በአጎራባች ሀገሮች ማለትም ጅቡቲ፣ ሶማሊያ፣ ኬንያ፣ ሱዳን እና ኤርትራ ድንበሮች አካባቢ ኬላዎችን ማጠናከር፣ የማቆያ ማዕከላትን ማብዛት፣ የግንዛቤ ማስጨበጫ ስራዎችን መስራት፣ ተገቢውን የመረጃ መረብ ዝርጋታዎችን ማዳረስና ክትትልና ቁጥጥር ማድረግ ይጠበቅበታል። ከዚህም በተጨማሪ ገዢው ፓርቲ በየወረዳው እና በየዞኑ እንዲሁም በየቀበሌው የሚያደርጋቸውን የመካከል አስቸኳይ እንዲያቆምና ለሌሎች ፓርቲዎችም አርአያ እንዲሆን እናሳስባለን። ምክር ቤቱ ይፋ ባደረገው በዚህ መግለጫው ያተኮረበት ሌላ ዋና ጉዳይ የታላቁ ሕዳሴ ግድብን የተመለከተ ነው። መግለጫው በግድቡ ግንባታና አጠቃቀም ላይ ከአንዳንድ የውጭ ኃይሎች የሚሰነዘረው ጣልቃ ገብነት በእጅጉ የሚያሳዝን ነው ብሏል። ስለሆነም በኢትዮጵያ ያሉ የፖለቲካ ፓርቲዎች የሀገሪቱን ወቅታዊና መጻኢ ዕድል ለመወሰን በውስጣዊ ጉዳዮች ላይ ልዩነቶች ሊኖሩ ቢችሉም ሀገራዊ ሉዓላዊነትንና ጥቅምን ለማስከበር ግን በአንድ ላይ እንደሚቆሙ መግለጫው አረጋግጠዋል። አቶ ሙሳ አደም በህዝባችንና በሀገራችን ላይ የሚቃጣን ማንኛውንም ጥቃት በጋራ በመሆን የመጋፈጥና የመጠበቅ ከፍተኛ ኃላፊነት እንዳለብን እናምናለን። ሀገራችን በአሁኑ ወቅት የምትገኝበትን የፖለቲካ ሂደት እና የሚፈታተኗትን በርካታ ውስብስብ ችግሮች አሳንሰን የማናይ ከመሆኑም በላይ በትብብርና በአንድነት መንፈስ የሀገራችንን ሉዓላዊ እና ብሔራዊ ጥቅሞች የሚፈታተን አደጋ ለመጋፈጥ በጋራ እንደምንቆም ሁሉም ልብ ሊለው እንደሚገባ አበክረን ማሳሰብ እንፈልጋለን። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም መንግስትም ሆነ ሌሎች አካላት ሊጫወቱ ይገባቸዋል ያላቸውንም ሚናዎች መግለጫው አመላክተዋል። መንግስት ከህዳሴው ግድብ ጋር በተያያዘ እስካሁን የመጣባቸው መንገዶች ጥሩ እንደሆኑ እንገነዘባለን። ሆኖም ቀጣይ የሚሰሩ ስራዎች አሁን እየተከተል ነው ካለው መንገድ በተሻለ በጥናት ላይ የተመሰረተ የሀገራችንን ነባር ዲፕሎማቶች ምሁራኖችና ፖለቲከኞችን ባሳተፈ መልኩ መሆን እንዳለበት ለማሳሰብ እንወዳለን። ከዚህ አንጻር ምንም እንኳን መንግስት የላቀ ኃላፊነት እንዳለበት ብንረዳም የሀገራችን የፖለቲካ ፓርቲዎችም ተመሳሳይ ወሳኝ ሚና ልንጫወት እንደምንችል እናምናለን። የህዳሴው ግድባችንን በሚመለከት የሚንጸባረቁ ጎጂ አዝማሚያዎች ሁሉም ኢትዮጵያዊ ከመቼውም ጊዜ በተለየ በአንድነት በመቆም እነዚህን እጅግ ጣዊ ሁኔታዎቻችን ሳንዘናጋ ነቅተንና ቅድሚያ ሰተን የሀገራችንን ጥቅም በሚያስጠብቅ መልኩ የጋራ ኃላፊነታችንን እንዲሁም ግዴታችንን ልንወጣ ይገባል። በመጨረሻም የጋራ ምክር ቤቱ አመራር አባላት ከጋዜጠኞች ለተነሱ ጥያቄዎች ምላሽ ሰጥተዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስት ትናንት ስርጭታችን በዚህ ዘገባ ቦታ በስህተት ሌላ ዘገባ ገብቶ በመቀረጹ ሳይተላለፍ ቀርቷል። ይቅርታን እንጠይቃለን። ወደ ዘገባው እንለፍ። የለም ወለጋ፣ ምዕራብና ምስራቅ ወለጋ እንዲሁም ሆሮ ጉድሩ ወለጋን ባለፉት ቀናት መጎብኘታቸውንና በአካባቢውን የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። በአካባቢው እየተገነቡ ያሉ ፕሮጀክቶችን ተዘዋውረው ማየታቸውን፣ አዳዲስ ፕሮጀክቶች ስራ መጀመራቸውን፣ ግንባታቸው የተቋረጡ ፕሮጀክቶች ወደ ስራ መመለሳቸውን የክልሉ ፕሬዚዳንት ገልጸዋል። ተቋርጦ የቆየው ቴሌኮም ወደ አገልግሎት እንደሚመለስም ነው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የገለጹት። ችግሩ ለመፍታት ተብሎ የተወሰደ ውሳኔ ነበረ። የቴሌኮም አገልግሎት እንዲቋረጥ ተደርጎ ነበረ። እንዲቋረጥ የተደረገው የቴሌኮም አገልግሎት አገልግሎት እንዲሰጥ የወሰንኩ መሆኔን ልገልጽ እፈልጋለሁ። ከዛሬ ጀምሮ አገልግሎትን ይሰጣል። እንግዲህ የቴሌኮም ሰርቪሱ በፈለገው ደረጃ እንዳይሄድ እዛ አካባቢ ያሉ የቴሌኮም አመራሮች ተገለዋል። በዚህ ታጣቂ ቡድን ሰራተኞች ተገለዋል። መሰረተ ልማቱም ከፍተኛ ጉዳት እንዲደርስበት ተደርጓል። ይህን የማስተካከል የመሙላት ኢትዮ ቴሌኮም በሰፊው ሲሰራ የሚቆዩ አሁንም አጠናክሮ መቀጠል አለበት። አሁን አካባቢው ላይ ሰላም ስላለ ይሄ ቡድንም በከፍተኛ ደረጃ መስመር እንዲይዝ ስለተደረገ እየተደረገም ስላለ የቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል ማለት ነው። ፖለቲከኞችም ሆኑ አክቲቪስቶች የኅብረተሰቡን ሰላምና መረጋጋት የሚያናጋ እንቅስቃሴ ከማድረግ እንዲቆጠቡና ሁሉም የፖለቲካ ኃይሎች ሰላማዊ መንገድ ብቻ ሊከተሉ እንደሚገባ ፕሬዚዳንቱ አሳስበዋል። መንግስት የህግ የበላይነትንና የህዝብ ደህንነትን የማስጠበቅ ስራ አጠናክሮ እንደሚቀጥልም አቶ ሽመልስ ገልጸዋል። ከዛ ከህግ የበላይነት በመለስ ሁሉም ፓርቲ ያለውን ሀሳብ ለህዝብ አቅርቦ በሀሳብ ታግሎ በሀሳብ አሸንፎ ህዝብ እንዲወስን ህዝብ በድምፁ እንዲወስን ህዝብ የፈለገውን አውርዶ የፈለገውን እንዲያስቀምጥ እድል መስጠት መቻል አለበት። ሁሉም ፓርቲ በዲሞክራሲያዊ መንገድ ሀሳቡን አቅርቦ ለመታገል፣ ለመወያየት እና ችግሮችን ለመፍታት መዘጋጀትና መስራት መቻል አለበት። እዛ ላይ ትኩረት ማድረግ መቻል አለበት። ከዚህ ከጥፋትና ኋላ ቀር ከሆነ ጊዜ ያለፈበት ተሞክሮ የወደቀ ተሞክሮ የፈረሰ ተሞክሮ አንድ ደረጃ መድረስ ያቃተው ይሄን ሀገር ማሻገር ይሄን ሀገር አንድ ደረጃ ማድረስ ያቃተው የጉልበትና የጥፋት መንገድ የትጥቅ ትግል መንገድ ዝግ መሆኑን ከዚህም እኩይ ተግባር ሁሉም ራሳቸውን እንዲቆጥቡና ከዚህ ውስጥ እንዲወጡ ጥሪን ማቅረብ ፈልጋለሁ። ሁለት ቦታ የረገጣችሁ ከሁለቱም ሳትሆኑ እንዳትቀሩ፣ እግራችሁን እንድትሰበስቡ ጥሪ ማስተላለፍ ፈልጋለሁ። ሁለት ቦታ ረግጣችሁ የምትሄዱ በሁለቱም ቦታ ሰላምንም ጉልበትንም እያጣቀሳችሁ የምትሄዱ ኃይሎች ከሁለቱም ሳትሆኑ እንድትቀሩ እና ራሳቸውን ከዚህ ተግባር እንድትቆጥቡ እንድትሰበሰቡ ማሳሰብ እፈልጋለን። በምዕራብ ኦሮሚያ ባሉ አራት የወለጋ ዞኖች ብዙ ጥፋት መፈጸሙን ርዕሰ መስተዳደሩ አስታውቀው፣ ሰላም የወረደው መንግስት በወሰደው የህግ ማስከበር እርምጃ መሆኑን ተናግረዋል። ሁማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብቶች ተሟጋቾች በተደጋጋሚ መግለጫ ሲያወጡና በአካባቢው የቴሌኮም አገልግሎት መቋረጥን ሲተቹ መቆየታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር። በተለያዩ ስፍራዎች ካሉ የአሜሪካ ድምፅ ዘጋቢዎችና ምንጮቻችን የተጠናቀሩ የዓለምና የዩናይትድ ስቴትስ የኮቪድ-19 የዛሬን ሁኔታ የሚያሳዩ ዘገባዎችን አዳነች ፍስሐዬ አቀናጅታዋለች። ታዋለች ሜሪላንድ ከሚገኘው ቤቷ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ የመራራቁን ተግባር በሚገባ ቢተገበርም እንኳን በቀጣዮቹ ሁለት ሳምንታት ውስጥ ከአንድ መቶ ሺህ እስከ ሁለት መቶ አርባ ሺህ ሰዎች ሊሞቱ እንደሚችሉ ተገምቷል። የዋይት ሀውስ ቤተ መንግስት የኮሮና ቫይረስ ግብረ ኃይል በገለጸው መሰረት ሰዎች በብዛት የሚሞቱት በቀጣዮቹ ሁለት እና ሶስት ሳምንታት ይሆናል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ የመራራቁን መመሪያ ለሰላሳ ቀናት እንደሚራዘም ትላንት በኦፊሴል ባስታወቁበት ወቅት ሀገራችን ከዚህ ቀደም ገጥሞን በማያውቅ ትልቅ ብሔራዊ ፈተና ላይ ነው የምትገኘው ብለዋል። የአሜሪካ ህዝብ መራራውን መድኃኒት እንዲቀበል በአብዛኛው የገለጹት ከፕሬዝዳንቱና ከምክትል ፕሬዝዳንት ማይክ ፔንስ ጋር በመድረኩ የቀረቡት በግብረ ኃይል ውስጥ ያሉት ሁለት ዕውቅ ሐኪሞች ናቸው። ዶክተር አንቶኒ ፋውቺ የአለርጅና የተላላፊ በሽታዎች ጉዳይ ብሔራዊ ተቋም ሥራ አስኪያጅ ናቸው። ዶክተር ደቦራ ብርግስ በዋይት ሀውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ናቸው። ቪየትናም ከዛሬ አንስቶ ለሁለት ሳምንታት ያህል እንቅስቃሴ እንዲታገድ አዛለች። እጅግ አስፈላጊ ካልሆነ በስተቀር መንቀሳቀስ አይቻልም ተብሏል። ኒውዚላንድ ባለፈው ሳምንት ምግብ ቤቶች፣ መጠጥ ቤቶች፣ መስሪያ ቤቶችና ትምህርት ቤቶች እንዲዘጉ አድርጋለች። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ይህ እርምጃ ምን ያህል እንደረዳ ለመናገር ገና ነው ካሉ በኋላ ቫይረሱ እንዳይስፋፋ ተጨማሪ ምርመራ ማድረግ ያስፈልጋል ብለዋል። ደቡብ ኮሪያ ውስጥ ዛሬ 101 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ታውቋል። በሀገሪቱ ሲካሄድ የቆየው ሰፊ የምርመራ ሥራ የኮቪድ-19ን የመዛመት ሂደት እንዲቀንስ ማድረጉ ተዘግቧል። ደቡብ ኮሪያ የሚገባ ማንኛውም ሰው የ14 ቀናት ኳራንቲን ይደረግበታል። ቻይናም ተመሳሳይ እርምጃ ወስዳለች። በኮሮና ቫይረስ መዛመት ብዛት ቀዳሚ ቦታ ይዛ የነበረችው ቻይና የቫይረሱን መዛመት በመቆጣጠር ተግባር ስኬት ማግኘቷ የሚታወቅ ነው። እገዳውን ቀስ በቀስ በማንሳት ያሳየችው ውጤት ለተቀረው ዓለም የተስፋ ምልክት ሆኗል ተብሏል። ነገር ግን ከውጭ ወደ ሀገሪቱ የሚገቡ ሰዎች የቫይረሱ ተሸካሚ እንዳይሆኑ ስትል ለ14 ቀናት ለይቶ የማቆየቱን ተግባር ታካሄዳለች። ዩናይትድ ስቴትስ፣ ኢጣሊያና ስፓኝ ኮሮና ቫይረስ ክፉኛ የቀናባቸው ሀገሮች ሆነዋል። በበሽተኞችና በሚሞቱ ሰዎች ብዛት ቀዳሚ ቦታ መያዛቸው ተገልጿል። ስፓኝ ዛሬ ባስታወቀችው መሰረት ኮሮና ቫይረስ የያዛቸው ሰዎች ብዛት ከአንድ መቶ ሺህ በላይ ሆኗል። ስፓኝ ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት ዘጠኝ ሺ ደርሷል ተብሏል። ጀርመን ውስጥ አምስት ሺ አምስት መቶ አዲስ የቫይረስ በሽተኞች እንዳሉ የሀገሪቱ የጤና ባለሥልጣኖች ገልጸዋል። በመጪው ሐምሌ ወር ሙስሊሞች በሕይወት አንዴ የሚደረገውን ሃይማኖታዊ ተግባር ለመፈጸም ከመላ ዓለም ወደ ሳውዲ አረቢያ ለመጓዝ እየተዘጋጁ ነው። ነገር ግን ሳውዲ አረቢያ በኮሮና ቫይረስ መዛመት ምክንያት ሰዎች ወደ ሜካና መዲና እንዳይጓዙ አዛለች። የሳውዲ ሐጅና ኩምራ ሚኒስትር ሙሐመድ ሳሌሕ ብን ጣሄር ባንተን ሰዎች ስለሁኔታው በበለጠ ግልጽ የሆነ መመሪያ እስከሚያገኙበት ጊዜ ድረስ እንዲጠብቁ በቴሌቪዥን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በዓለም ደረጃ ግጭት ላይ ያሉት ወገኖች ኮቪድ-19 የፈጠረውን ቀውስ ተጠቅመው ውጊያ እንዲያቆሙ ጥሪ አድርገዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአፍጋኒስታን ተዋጊ ወገኖች የተኩስ ማቆሙን ስምምነት እንዲተገብሩ ትላንት ጥሪ አቅርቧል። የአፍጋኒስታን የፖለቲካ መሪዎች ልዩነታቸውን ወደ ጎን ትተው የሀገሪቱን ጥቅም እንዲያስቀድሙ የጸጥታው ምክር ቤት ጥሪ አቅርቧል። አዳነች ሳየነኝ ከሜሪላንድ አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች የመጽሔት ዘገባዎችን ነበር ያደመጣችሁት። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በማኅበራዊ መገናኛ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም በአሃዱ ዘጠና አራት ነጥብ ሦስት ላይም በቀጥታ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አብራችሁን ቆዩ። ወደ ተከታዩ የምሽቱ ቅንብር እናልፋለን። ኮቪድ-19ና ቤተሰብ እኔ ባመጣሁት ኮሮና ቫይረስ ኩላሊት ህክምና ላይ የነበረች ባለቤቴን በቸልተኛነቴ አስያዝኳት ብለውናል ሚላን ኢጣልያ የሚኖሩት አቶ ነጋሲ ክብሮም ጽዮን ግርማ ወደዚያው ደውላ አነጋግራቸዋለች ወደ ዘገባው እንዝለቅ አቶ ነጋሲ ክብሮም እና ባለቤታቸው ወይዘሮ ሀና ገዛይ በጣሊያን ሚላን ከተማ ውስጥ የኢትዮጵያውያንና የኤርትራውያን ሬስቶራንቶችና መደብሮች በብዛት ይገኙበታል የሚባለው የመካከለኛው ክፍል ፖርታ ቬኔሲያ በተባለ ቦታ የግንባታ ማጠናቀቂያ እቃዎች መሸጫ ሱቅ አላቸው። እንዲህ ያሉ ሱቆች ፌራሜንታ ተብለው ስለሚጠሩ በሚላኖ የሚኖረው ማህበረሰብ ነጋሲ ፌራሜንታ በሚል ስያሜ ነው የሚጠራኝ ይላሉ። ከ15 ቀናት በፊት በዚሁ ሱቃቸው ውስጥ የገበያ አገልግሎት ሲሰጡ በኮሮና ቫይረስ መያዛቸውን ይናገራሉ። ለጣሊያን ሀገር ሁሉ ተዘግቶ እያለ እኛስ ክፍት እንዲሆን ተፈቅዶ ነበረ እና ክፍት እንዲሆን በተፈቀደበት ሰዓት አጋጣሚ አንድ ክሌንት ገባና ያስነጥስ እና ወዲያው ወደ እኔ ሲተላለፍብኝ ወዲያው እኔ መጀመሪያ እንፍሌንሳ ነበር ይመስለኝ። ምክንያቱም ለእኛ ትልቁ ፕሮብሌም የሆነብን ለጣሊያን ሕዝብ በጣም ቸልተኝነት እና በጣም ንቀነው ነበረ በጣም ነበር ናቅ ነው። ለምን እንደዚህ አይነት ነገር በአውሮፓ ላይ ምን ይመጣል ብለን ማንም ማንም እንደዚህ አይነት ሀይል ያለው አገር ግን አልወሰንም እና ያ ቸልተኝነት ነው፣ በጣም ይጎዳል። ቢያውኑ በተከታታይ ማስነጠስ እንደጀመራቸው ገልጸው ነገር ግን ጉንፋን ይሆናል ብለው ከመገመት ባለፈ ብዙም እንዳላሰቡበት ይናገራሉ። ከዛ በኋላ ወደ ማሳ አካባቢ ያለምንም ትቦታ ማሳል ደረቅ ደረቅ አልጀመረኝ ማለት ነው። አሁን እኔ እንደዛ መሆኑንም በፍጭም አላወቅኩትም። እና ምን ቀን ነበር መሰለሽ? ሐሙስ ቀን ነበረ። አሁን ያን ሐሙስ ቀን ደግሞ ወደ ቤት የገባው ቤት ፈርስት ፍሎር ነው፣ የሱቅ ደግሞ ግራውንድ ፍሎር ነው። ሁሉም ሊጠጉኝ ሲል አትጠጉኝ ምናምን እያልኳቸው፣ ግን ያው ባለቤቴ ጋር ያው አብረን ስንተኛ ወዲያው እኔ ለሱ ያስነጥፈኝ አንድ ክልስ ነበር ወዲያው ዓርብ ዕለት ወዲያው እሷ ትኩሳት መጣባት። በጣም ትኩሳት ሲመጣባት ወይ ቅዳሜ ዕለት ነበረ፣ ምክንያቱም በሳምንት ሁለት ቀን ዲያሎይዝ የምታደርገው እኔ ደግሞ ዓርብ ዕለት ተነስቼ በሌሊት ለእሷ የእዚህ ሀገር ታከፍሪና ነው የሚባለው የትኩሳት እንትናለ እሱን ሰጥተዋል። በነጋታው ወደ ዲያሎይዝ ማድረጊያ አብረን ተነስተን ሸኘኋት። ልክ እዛ ዲያሎይዝ ቦታ ላይ በፍጹም አልቻለችም፣ ትኩሳት በረታባት። በቃ አልቻለችም። እነሱን መጀመሪያ አልመሰላቸውም። ከዛ በኋላ አንዳንድ መድኃኒት ሰጧት። አሁንም በፍጹም እሷ መቆጣጠር አልቻለችውም። ከዛ ሆስፒታሉ ከሆስፒታሉ ወደ ሆስፒታል ፍረንቶ ወሰራ። በየመካከሉ ሳል የሚያስቸግራቸው አቶ ነጋሲ ስለ ባለቤታቸው ወይዘሮ ሀና ሲናገሩ ባለቤታቸው የኩላሊት ታማሚ በመሆናቸው በሳምንት ሁለት ቀን ለእጥበት ወደ ዲያሊሲስ ማዕከል ይመላለሱ ነበር። በዛን ቀንም ከማዕከሉ ሆስፒታል ከተወሰዱ በኋላ በተደረገላቸው ምርመራ በኮሮና ቫይረስ መያዛቸው ተረጋገጠ። ከዚያም አቶ ነጋሲ ምርመራ ማድረግ እንዳለባቸው ተነገራቸው።

የላቸውም እኔ በጣም በጣም በጣም ከሚገባው በላይ ደረቅ ሳል ነበረኝ እና ደረቅ ሳል እና ያው አንዳንድ እንደ ቁርጥማት ምናምን ነገር እንደ ድካም ነገር ጠቅላላ በቃ ራስ ማመም ምናምን በጣም እንትን አደረገኝ። በአንድ ጊዜ ወዲያው የመተንፈስ ችግር ሁሉ አጋጠማት። ወዲያው እኔ ግን የመተንፈስ ችግር ስላለ አምስት አምስት ስድስት አይነት መድኃኒቶች ሰጥተውኝ ወደ ቤት ተመልሼ ከቤት ከመኝታ ቤት እንዳልወጣ ተደረግኩኝ ማለት ነው። ምክንያቱም ሁለት ልጆች ያሉኝ የአስራ አራት እና የአስራ አምስት ዓመት ልጆች እና እነዚያ ልጆች በመኝታቸው ቤት፣ እኔ ደግሞ በመኝታ ቤት ያው እስከ ዛሬ ድረስ ያው አስራ ሁለት ቀኔ ከመኝታ ቤት ወጥቼ አላውቅም ማለት ነው። ስለ ባለቤታቸው በስልክ ያገኙትን መረጃ አካፍለውናል። አስር ቀን ምንም አይነት በኦክሲጅን ነበረች፣ አሁንም በኦክሲጅን ነች። ነገር ግን አትበላም ነበር። አሁን ግን ይሄን ሁለት ሶስት ቀን መብላት ጀምራለች። በአንድ ክፍል ተቀምጠው የወላጆቻቸውን ሁኔታ የሚከታተሉት ሁለቱ ሴት ልጆቻቸው ጠንከር ብለው ወላጆቻቸውን እያገዙ መሆኑን አቶ ነጋሲ ይናገራሉ። ያው ደህና ናቸው። ምክንያቱም እነሱ ምንድን ነው እኛ ሁሉ ጊዜ ቤተ ክርስቲያን ምናምን ስለምንወጣቸው በጣም ይጸልያሉ። ምን ይላሉ እግዚአብሔር ረድቷቸው ደግሞ ያው ጥሩ ኮንፊደንስ ያላቸው ስለሆኑ እግዚአብሔር በጣም ረድቶናል እና የእግዚአብሔር መልካምነት ነው እና በሁሉ ነገር አይወድሉም ማለት ብዙ ጊዜ እናታቸውን ስለምትታመም በተለያዩ መልኩ እግዚአብሔር ረድቶን በጣም ሰላም ናቸው። በነሱ በኩል በጣም ደህና ናቸው። እኔም በጣም ይረዱኛል። በደንብ ነው የሚያግዙኝ። እናታቸውን ይከታተላሉ። ከእናታቸው ዶክተሮች ጋር ይነጋገራሉ። ከእናታቸው ሐኪሞች በሙሉ ይነጋገራሉ እና የሚያስፈልገኝን ነገር ከኔ ከሐኪሜ ጋር በጣም እነሱ ይነጋገራሉ። የሚያስፈልገኝን ነገር እለት እለት እንዲያውም በጣም ከሚገባው በላይ በጣም ይከታተሉኛል። በሚላኖ የሚገኘው አብዛኛው ኢትዮጵያዊ ማህበረሰብ ደግሞ ምግብ እያዘጋጀ ስለሚልክላቸው ችግር እንዳልገጠማቸው ይገልጻሉ። ሚላኖ በጣም ደግ ከተማ ነው። በጣም ህዝቡ በጣም ነው የሚተባበረው እና ጓደኞቻችን አንድ ፋሚሊ ማለት ነው በየቀኑ በራጭ ላይ እየሰሩ ያመጡልን። በምን አልተቸገርነም። በጣም በጣም በሚገርም አይነት ሁኔታ ነው ሚላኖ በጣም ነው። ከድሮም ጀምሮ በጣም ነው የሚረዳደው ህዝቡ። በብዙ ነገር ስላለፈ ብዙ ችግር የለብንም። ይህንን የእኛን ሁኔታ ለሚያደምጥ ሁሉ የማስተላልፈው መልእክት አለኝ፣ አሉ አቶ ነጋሲ። በጣም ቸልተኝነት አለ። ሁለተኛ ደግሞ አንድ ሰው ሬዚስት የሚያደርግ ሰው አለ። ግን በጣም በከተማዋ ላይ ያስተላልፋል። ለእሱ አይታወቀውም፣ ግን ያስተላልፋል። አሁን እሱ ሬዚስት ያደርጋል፣ ግን እያስተላለፈ ነው። ግን አሁን ይህንን እንደዚህ አይነት ሰው በፍጹም በፍጹም ቤቱ ሊቀመጥ አይችልም። እንደገና ምርመራ ዝም ብለ ቶሎ ብለ ሄደ፣ ዝም ብለ እንትን አለብህ የለብህም አይባልም። እና እንደገና ደግሞ ደግሞ እቤት ተቀመጥ ሲባል ደግሞ ማንም የሚሰማ ሰው አልነበረም። ሰው መንግስት ያወጣውንም ትዕዛዝም ባለማክበር እና በቸለተኝነት በቃ እኔ ላይ እኔ በጣም ወጣት ነኝ ጉልበት አለኝ እንደዚህ ያለኝ እኔ ምንም አልሆንም በሚሉ ነገሮች ላይ የመጣ ፕሮብሌም አሁን ጣል ነገር ልክ ሞት ሆኖ ሲመጣ ነው ሰው ሁሉ እየተደናገጠ መሰብሰብ የጀመረ አሁንም ወደ ሀገራችን ስትሄጂ ሞቶ ነው ሲል እስኪመጣ ድረስ ነው ወይ የሚጠብቅ ያለው ህዝቡ በፍጹ እኔ ዜና አከታተላለሁ እና በጣም ይገርመኛል ቤት ተሰብሰብ ከተባልሽ ቤት መሰብሰብ አለብን የኢኮኖሚ የተለያየ ፕሮብሌም አለ ይገባኛል ነገር ግን መሰብሰብ አለብህ ከተባለ በቃ ባለ ሁኔታ ሁሉ መሰብሰብ አለብ ምክንያቱም እመሙን የሚፈልገው ጽዳት ነው እግዚአብሔር የሚፈልገውም ጽዳት ነው ቅድስና ነው የሚፈልገው እና እኛ እግዚአብሔር ከተቀደስን እግዚአብሔር ደግሞ ምሕረትን ያደርግልናል እና አቶ ነጋሲ አሁን እርሳቸው በደና ሁኔታ ላይ እንደሚገኙ ባለቤታቸውንም እግዚአብሔር ጨርሶ እንዲምርላቸው ጸሎት እያደረጉ መሆኑን ገልጸው ሰዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ አመሰግናለሁ። ጽዮን፣ ወደ ተከታዩ ቅንብር እናልፋለን። ዲሞክራሲ በተግባር አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳሰበው የኢትዮጵያ ሰብዓዊ መብት ኮሚሽን አስታውቋል። ኢትዮጵያ የኮሮና ቫይረስ መስፋፋትን ለመግታት እየወሰደቻቸው ባሉ እርምጃዎች ዙሪያ ኮሚሽኑ ያቀረባቸውን ምክረ ሐሳቦች በተመለከተ የተቋሙ ኃላፊ ኮሚሽነር ዳንኤል በቀለ ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ከቤቱ እየሰራ ያለው ሀብታሙ ስዩም ነው ያነጋገራቸው። ኮሚሽኑ የምክረ ሀሳብ ዝርዝር በአሁኑ ሰዓት ማውጣት የፈለገበትን ምክንያት አስቀድሞ ጠይቋቸዋል። በአደባባይ እያቀረብነው ምክረ ሀሳብ ነው እ እስካሁን ድረስ ጉዳዩን ስንከታተል እና ምክረ ሀሳብ ስናቀርብ አልነበረም ማለት አይደለም። ኮሚሽኑ ስራውን የሚሰራው ጉዳዩ ከሚመለከታቸው ብዙ የፌዴራልም ሆነ የክልል መንግስት አካላት ጋር በቅርበት ነው እና ብዙ ምክረ ሀሳቦች፣ አስተያየቶች ሀሳቦች ላይ የሚመለከታቸው አካላት ሁሉ በዚህ ጉዳይ ብቻ ሳይሆን በሌሎች በርካታ ጉዳዮችም በየጊዜው እናጋራለን፣ ሀሳብ እናካፍላለን፣ ምክረ ሀሳብ እንሰጣለን። ከኮሮና ቫይረስ ስርጭት መከላከል በተያያዘም ተፈጥረው የነበሩ ስጋቶችን በሚመለከት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋራ በቅርበት ስትትል ስናደርግ ቆይተን ነበረ። የሰብአዊ መብት ጉዳይን በሚመለከት ማለት ነው። አሁን ግን ይህንን መግለጫ በጽሁፍ ለማውጣት የፈለግንበት ምክንያት በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላት ጥቃትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው። ኢትዮጵያ ይህ ቫይረስ ተዛምቶ የብዙሀንን ህይወት እንዳያናጋ በሚል መደበኛ ያልሆኑ እርምጃዎችን በመውሰድ ላይ ትገኛለች። ይህን በምታደርግበት ወቅት የተሸረሸሩ ሰብአዊ መብቶች ይኖሩ ይሆን? እስካሁን በዛ ደረጃ የሚያሰጋ የሰብአዊ መብት ጥሰት በሽታውን ስርጭት ከመከላከል ጋር እየተወሰዱ ባሉ እርምጃዎች የሚያሰጋ የሰብአዊ መብት ጥሰት አስከትሏል ብለን የምንለው እርምጃ በስፋትና ስልታዊ በሆነ መንገድ አልተመለከትንም። ምናልባት ከተወሰዱት እርምጃዎች ውስጥ በቅርብ ጊዜ የተወሰደው እና አሳሳቢ ሆኖ ያገኘ ነው። አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነፃነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው፣ ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ a እሱ ትንሽ አሳሳቢ ሆኖ ስላገኘ ነው። አሁን ባወጣነው መግለጫ ላይም እሱንም ጠቅሰናል። ምናልባት የክልል መንግስታት በየመግቢያ በሮቻቸው ላይ አስፈላጊውን አይነት የጤንነት ምርመራ አድርገው የበለጠ ክትትል የሚያስፈልጋቸውን ሰዎች ወደ ለይቶ ማቆያ ስፍራ ሊወስዱ ይችላሉ እንጂ በክልሎች መካከል ድንበር መዝጋት የሚለው እርምጃ ሕጋዊነቱ አከራካሪ ስለሚሆን እሱ ትንሽ አሳስቦናል። ከዚህ ጉዳይ ጋር በተያያዘ በተወሰደ እርምጃ የሰው ህይወት የጠፋበት ሁኔታም ተከስቷል። ነገር ግን የክልሉ መንግስትም በጉዳዩ ሊጣራ ይገባዋል ብሎ ያሰበውን ፖሊስ ቁጥጥር ስር አድርጎ በማጣራት ላይ መሆኑን እናውቃለን። ምክረ ሀሳብ ተብለው በኮሚሽኑ ስለተዘረዘሩ ሀሳቦች ጥቂት እንነጋገር። የዜጎችም ሰብአዊ መብት ሳይጣስ ጤንነታቸውም አደጋ ውስጥ ሳይወድቅ ይህን ፈታኝ ጊዜ ለማለፍ ምን መደረግ አለበት የሚል ምክረ ሀሳብ ነው ያላችሁ? እንግዲህ ሰነዱ እንደተመለከትከው ወንድሜ ብዙ ነጥቦች ነው ዘርዝረን ያነሳ ነው። ዋነኛው ማጠንጠኛ ግን ምን ምንድን ነው ማለት ይቻላል። ይህንን የበሽታ ስርጭት የመከላከል የመጨረሻ ግቡ የሰዎችን በጤንነት በደህንነት እና በህይወት የመኖር መብት ማክበርና ለማስከበር ነው። ስለዚህ ዋነኛ አላማው ራሱ በህይወት የመኖር መብትን ማክበርና ማስከበር ጋር የተያያዘ ስለሆነ በራሱ የሰብአዊ መብትን የማክበርና የማስከበር እርምጃ ነው። ይህንን የመሰለ ሰብአዊ መብትን ለማስከበር የምትወስደው እርምጃዎች ራሳቸው ግን ደግሞ ሌሎች ሰብአዊ መሰረታዊ የሆኑ ሰብአዊ መብቶችን እንዳይጥሱ ጥንቃቄ ሊደረግ ይገባል። እንግዲህ ይህንን በመሰለ ወቅት ላይ በመግቢያ ላይም ጠቀስ እንዳደረግከው መደበኛ ያልሆነ ሁኔታ ስለሆነ ብዙ መደበኛ ያልሆኑ እርምጃዎች የሚወሰዱበት ጊዜ ሊሆን ይችላል እነዚህም ከዚህ በፊት በተለምዶ የምናደርጋቸውን እንቅስቃሴዎች እና ሁኔታዎች የሚገድቡ መሆናቸው አይካድም። ነገር ግን በጣም ጥረት መደረግ ያለበት አንደኛ በሰብአዊ መብት ማክበር መርህ ላይ የተወሰደ እርምጃ መውሰድ የሚያስፈልግ መሆኑ፣ ሁለተኛ የሚወሰዱ ማናቸውም እርምጃዎች በህግ ማዕቀፍ ስር መወሰድ እንደሚገባቸው፣ ሶስተኛ እነዚህን መመሪያዎችና እርምጃዎች የሚያስፈጽሙ አካላት ደግሞ በጣም በኃላፊነት ስሜት ሊሰሩ የሚገባቸው መሆኑን ለማስታወስ የሚረዳ መግለጫ ነው ማለት ይችላለሁ። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አቶ ዳንኤል በቀለ እጅግ በጣም አመሰግናለሁ። ም አመሰግናለሁ። ደህና ዋል። እኔም አመሰግናለሁ ኮሚሽነር ዳንኤል በቀለን እንዲሁም ባልደረባዬን ሀብታሙ ስዩምን። ወደ ተከታዩ የምሽቱ ቅንብር እንለፍ። ንግድና ምጣኔ ሀብት የኮቪድ-19 ምጣኔ ሀብታዊ ጫና። ኮቪድ-19 በዓለም ላይ ያደረሰ ያለውን ቀውስ ተከትሎ ምርታቸውን የሚቀበሉ የውጭ ድርጅቶች መቀበል በማቋረጣቸው ምክንያት የሐዋሳ ኢንዱስትሪ ፓርክ ስምንት ኩባንያዎች ዐሥራ አራት ሺህ ሠራተኞች ሥራ ለማቆም መገደዳቸውን ፓርኩ ለቪኦኤ ገልጿል። ሥራውን ሙሉ በሙሉ አለማቆሙን ግን አክሎ አስታውቋል። ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። የሐዋሳ ከተማ ችግሩ ከተፈጠረ በኋላም የጉዳት መጠኑን ለመቀነስ ዝግጅት የተደረገ ነው። ለዚህም የሚያግዝ ከከተማ ባለሀብቶች ድጋፍ የተሰበሰበ መሆኑና እስካሁን ድጋፍ ያደረጉ ባለሀብቶችን፣ ነጋዴዎችን ከተማችን ቢያጋጥም ማከም የሚያስችለን ሰላሳ አልጋ ያሉት የሰለጠኑ የህክምና ባለሙያዎች ያሉት ማዕከል አገልግሎት መስጠት በሚያስችለው ደረጃ ዝግጅቱን አድርጓል። በሁሉም አቅጣጫ ወደ ሀዋሳ ከተማ የሚገቡ ሰዎች የሙቀት መጠናቸው የተለካ እንደሚገቡና በከተማው ዋና ዋና መንገዶች ላይ የጸረ ተህዋሲያን ኬሚካል ርጭት መካሄዱን የከተማው ጤና መምሪያ ኃላፊ አቶ ቡሪሶ ቡላሾ ተናግሯል። 36 ኪሎ ሜትር በከተማችን ውስጥ ከጥቁሯ ጀምሮ እስከ ከተማችን ከመጨረሻው ክልል ድረስ ርጭት አካሂደናል። ለዚህ ርጭት የዋለው ኦልሞስት 364 ሊትር ውሃ ተጠቅመናል እና ወደ 364 ኪሎ ግራም ኬሚካል ነው የተጠቀም ነው። ጠዋት 12 ሰዓት ማለዳ ነው የጀመር ነው እስከ አራት ሰዓት ይህን ስራ ስንሰራ ነው ያሉት። አሁን የቀሩትን ለቃቅመን እስከ ነገ ድረስ ሙሉን እንጨርሳለን ብለን እናስባለን። አቶ ቡሬሶ በከተማው በቫይረሱ የተያዘ ሰው አለምኖርን ገልጠዋል በሌላ በኩል የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ቫይረሱ በዓለም እያደረሰ ያለውን ቀውስ ተከትሎ ምርታቸውን ይቀበሏቸው የነበሩ በውጭ ያሉ ድርጅቶች ስላቋረጡባቸው ስምንት ኩባንያዎች 140 የሚደርሱ ሰራተኞቻቸውን ስራ ማስቆማቸውን ለቪኦኤ ተናግሯል። ኢንዱስትሪ ፓርኩ አሁንም ስራ እየሰራ ነው ያለው። ማድረግ ያለብንን ጥንቃቄ አድርገን፣ የማስተማሪያ ፕሮግራሞች ተዘርግተው በሽታውን ለመከላከል ብዙ እርምጃዎች እየተወሰዱ ነው። ያንን አስጠብቆ ፓርኩ ስራውን እየሰራ ነው። ነገር ግን አሜሪካም አውሮፓም ሱቆች ዝግ ከመሆናቸው ጋር ተያይዞ የምርት የኦርደር መቀነስ አለ። ስለዚህ በዛ ኦርደር የቀነሰባቸው ካምፓኒዎች ለጊዜው ሆልድ እንዲያደርጉ ስለተደረገ እነሱ ሰራተኞች ወደ ቤት እንዲሄዱ ተደርጓል። ስለዚህ እሱ ከአለም አቀፍ ንግዱ ጋር የሚገናኝ ነው ማለት አውሮፓና አሜሪካ ያለው የማርኬት እንትን ሲስተካከል ሰራተኞቹ ተመልሰው ስራቸው ላይ ይገባሉ። ፓርኩ ሙሉ በሙሉ ስራ እንዳቆመ በተለያዩ መንገድ የተሰራጩ ያሉ መረጃዎች ግን ሀሰት መሆናቸውን ገልጠዋል። ሰራተኞቹ ወደ ቤታቸው የተላኩት ደሞዛቸው ተከፍሎ ከ15 እስከ 20 ለሚደርሱ ቀናት ሲሆን የዓለም የገበያ ሁኔታ ሲረጋጋ ይመለሳሉ ብለዋል። የተቀሩ 14 ኩባንያዎችም በስራቸው ላይ መሆናቸውን አቶ ፍጹም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድስ ሐዋሳም አመሰግናለሁ። ዮናታን ለዘገባው የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በየቤቶቻቸው እየሰሩ ያሉ መላ ባልደረቦቻችን፣ እንደዚሁም በየመስኩ በዓለም ዙሪያ ያሉ ዘጋቢዎቻችን፣ ከዚህ ከስቱዲዮ ፕሮዲውሰሮቹ ንጉሱ ታምሬና ብርሃን ኃይሉን የሚያስተናግድኳችሁ ያመሸሁት ሶሎሞን አባተንን ዋና አዘጋጅ ትዝታ በላቸው ነች። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ